የአሜሪካ ድምጽ ራዲዮ ጣቢያ ነው። የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት በ22 በ25ና በ31 ሜትር ባንዶች በየቀኑ ከምሽቱ 3ት ሰዓት እስከ 4 ሰዓት ከሚያሰማው ፕሮግራም የዛሬውን አሁን ጀመረ። ዩኒቨርሲቲ የመጣሁት ጂኦግራፊና ኢኮኖሚክስ እማራለሁ ብዬ ነው። ባህል ማዕከል በር ላይ ተስፋዬ ገሰሰ ደራሲና አዘጋጅ የቲያትር ዲፓርትመንት ሶስተኛ ዓመት ተማሪዎች የሚያቀርቡት ይላል። ይሄ ነገር በዩኒቨርሲቲ ደረጃ ይሰጣል የሚለውን እዛ ጋ ነው ያየሁት ከዛ ዲፓርትመንት የምንመርጥበት ጊዜ ሲደርስ ሌሎቹ ዲፓርትመንቶች የየራሳቸውን ህግን ብትመርጡ ሕክምናን ብትመርጡ ተብሎ ገለጻ ተደረገ። ጋተስፊሽ መጥተው አሁን እነሱ ያወሩት ሁሉ ጠቅልለን እኛ ጋር ነው የያዝነው። ብትፈልግ ዶክተር ትሆናለ፣ ኢንጂነር ትሆናለ፣ ሁሉን አንድ ላይ ማግኘት ከፈለጋቸው እኛ ጋር ነው። በግሩም ሀሳብ ወለደ። የተውኔት ሥራዎች እንደሚሆነው እርሱንና የሚጫወተውን ገጸ ባህሪ አንድ አድርገው የሚያዩ በእውን በቅርበት የሚያውቁት ሰው የሚመስላቸው አሊያም የገዛ ህይወታቸው እስካለ ሰው ጋር የሚያመሳስሉት ጭምር ያለመታጣታቸውን አጫውቶናል። በስንቱ በአሜሪካ ነው ወጋችን። አሁን በስንቱ የቴሌቪዥን ድራማውን ማለታችን ነው፣ የተውኔቱ ጭምር መጠሪያ የሆነውን ዋናውን ገጽ ባህሪ በስንቱን የሚጫወተው የበስንቱ ድራማ መሪ ተዋናይ አለማየሁ ታደሰ እዚህ በዋሽንግተን ዲሲ ስቱዲዮችን ይገኛል። አብሮን ያመሻል። አተነፋፈሳችንን ይዘን ልብና ጭንቅላታችንን አገናኝተን ንቁ ብቁ የሆነ የስራ ፎርስን ለማዘጋጀት ተነሳንበት ዘመቻ ነውና ይህኑ አስር ለጤና ማለት ነው። ስትንፋስ የህይወት ምስጢር፣ የመኖርና አለመኖር ጉዳይ ሌላው የምሽቱ ቅንብር ትኩረት የሚያደርግበት ርዕስ በተፈጥሮ ያገኘነው እንቅስቃሴ የህይወታችን መሰረት ትንፋሽ፣ ሆን ተብሎና በአግባቡ ሲደረግ ግን ለጤናችን የሚሰጠውን ጉልህ ጠቀሜታ በእጅጉ ማጎልበት ያተነፋፈስ ልማዳችንን የማሻሻል እና ከቀልባችን የመሆንን ያህል ቅርብ ነው ይሉናል። ሌላዋ እንግዳችን ዶክተር ሰላም አክሊሉ በሰንብቻውን ወደ ስቱዲያችን ጎራ ባሉበት ወቅት ስለ ሳይንሱም ስለ ውጥናቸውም ያጫወቱንን እናሰማችኋለን። አዲሱ ዓመት ከገባ መስከረም ከጠባ ሁለተኛውን የመስቀል ማግስት ራዲዮ መጽሔት ይዘን ከዛሬ መስከረም 19 2017 ዓም ምት ዝግጅታችን ጋር የፕሮግራሙ አዘጋጅና አቅራቢዎች አሉላ ከበደና ቆንጂት ታየንን ሰዓቱ አራት እስከሚደፍን ድረስ አብረናችሁ ልንቆይ ብቅ ብለናል። አሁን የሰዓቱ የዓለም ዜና ይቀድማል፣ እንዳትሄዱ ጤና ይስጥልኝ አድማጮች፣ ከምሽቱ ዜናዎች ጋር ኤደን ገረሙ ነኝ። በበርሊን ማራቶን ኢትዮጵያውያን አትሌቶች አሸነፉ። ዛሬ እሁድ በበርሊን በተካሄደው ማራቶን ኢትዮጵያውያን አትሌቶች በወንዶችና በሴቶች ዘርፍ ድል ተቀዳጅተዋል። ከወንዶች ሚልኬሳ መንገሻ፣ ከሴቶች ትዕግስት ከተማ አንደኛ ሆነዋል። ሚልኬሳ ሁለት ሰዓት ከ3 ደቂቃ ከ17 ሰከንድ በመግባት ሁለተኛ የወጣውን ሳይርቢያን ከቱትን በሶስት ደቂቃዎች ቀድሟል። ሚልኬሳ ለዚህ ስዘጋጅን የከረምኩት ጎዳናው ለጥ ያለ መሆኑን ሳውቅ እንደማሸንፍ እርግጠኛ ነበርኩ በማለት ለሮይተርስ ዘጋቢዎች ተናግሯል። በለንደን ማራቶን ተሳታፊ ነበርኩ ያለው ሚልኬሳ በአንዳንድ ምክንያቶች 38ኛው ኪሎ ሜትር ላይ ጥዬ ለመውጣት በመገደዴ ተጨንቄ ነበር ሲል አክሏል። በሌላ በኩል በሴቶች ዘርፍ አንደኛ የወጣችው ትዕግስት ከተማ 2 ሰዓት ከ16 ደቂቃ ከ42 ሰከንዶች በመግባት ስታሸንፍ መስታወት ፍቅርና ቦሰና ሙላቴ ሁለተኛና ሶስተኛ በመሆን ተከታትለው ገብተዋል። እስራኤል ሌላ ተጨማሪ የህዝቦላ ከፍተኛ አመራር መግደሏን አስታወቀች። እስራኤል የህዝቦላው መሪ ሐሰን ነስራላህ ከተገደሉ ጥቂት ቀናት በኋላ ትላንት ቅዳሜ የቡድኑን ሌላ ከፍተኛ አመራር አባል መግደሏን ዛሬ አስታወቀች። በኢራን የሚደገፈው ታጣቂ ህዝቦላ ቡድን ከፍተኛ አመራርን መግደሉን ያስታወቀው የህዝቦላ መቀመጫ በሆነችው ሊባኖስ ላይ ጥቃቱን የቀጠለው የእስራኤል ጦር ነው። በጥቃቱ የተገደሉት የህዝቦላ ማዕከላዊ ምክር ቤት ዋና ኃላፊ የሆኑት ናቢል ከአውክ መሆናቸውን የእስራኤል ጦር በዛሬ መግለጫው አመልክቷል። እስራኤል የምትፈጽመውን ጥቃት ተከትሎ 250 ሺህ ሊባኖሳውያን ወደ መጠለያ ጣቢያ ሲገቡ መቶ ሺህ የሚሆኑት ደግሞ ወዳጅ ዘመድ ጋር ተጠልለዋል ሲል የሊባኖስ መንግስት በወጣው መግለጫ አስታውቋል። የእስራኤሉ መሪ ቤንያሚን ኔታንያሁ የሽብርተኞች አርበኛ ሲሉ የጠሯቸው የሂዝቦላው መሪ ሀሰን ነስራላ ግድያ ውጥን ከአስር ዓመታት በላይ እንደፈጀ የእስራኤል መገናኛ ብዙሃን ዘግበዋል። የዋይት ሀውስ ብሔራዊ ደህንነት ቃል አቀባይ ጆን ኪርቢ በዚህ ሳምንት ከኤቢሲ የዜና ጣቢያ ጋር በነበራቸው ቆይታ እስራኤል ለሀገሯና ለሕዝቧ ደህንነት ስጋት የሚሆኗትን የማስወገድ ኃላፊነት አለባት ብለዋል። ጆን ኪርቢ አክለውም በተመሳሳይ ሰዓት ደግሞ እኛም ውጥረቱን ለማርገብ አማራጭ መንገዶችን መፈለግ እንዳለብን እናምናለን ብለዋል። እስራኤል ከነስረላህ እና ከሂዝቦላ አመራሮች በተጨማሪም የኢራን እስላማዊ አብዮታዊ ዘብ ምክትል መሪንም ገድላለች። የኢራን ውጭ ጉዳይ ሚኒስትር የነስረላህ ሞት ሳይመለስ አይቀርም በማለት የዛቱ ሲሆን ቴሄራን አምስት የሐዘን ቀናትን አውጃለች። ተንታኞች ለነስረላህ ሞት እስራኤል ላይ አጸፋዊ ምላሽ እንደሚኖር ቢስማሙም በውጭ ሀገራት የሚኖሩ እስራኤላውያንም ኢላማ ሊደረጉ ይችላሉ እያሉ ነው። አድማጮች ይህ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ጣቢያ ነው። በመጨረሻም ዩናይትድ ስቴትስ ሶሪያ ላይ በፈጸመችው ጥቃት 37 ታጣቂዎች ተገደሉ። ዩናይትድ ስቴትስ በሶሪያ ታጣቂዎች ላይ በፈጸመችው የአየር ጥቃት ከአልቃይዳና አይኤስ የሽብር ቡድን ጋር ግንኙነት ያላቸው 37 ታጣቂዎችን መግደሏን የዩናይትድ ስቴትስ ጦር አስታወቀ። ከሟቶቹ መካከል ሁለቱ ከፍተኛ አመራሮች እንደነበሩም ተገልጿል። የዩናይትድ ስቴትስ ማዕከላዊ እዝ ማክሰኞ ዕለት በሰሜን ምዕራብ ሶርያ ላይ በፈጸመው ጥቃት ከአልቃይዳ ጋር ግንኙነት ያለው ሁራስ አልዲን ቡድንን እና ሌሎች ስምንት ከፍተኛ ታጣቂዎች ኢላማ አድርጓል ሲል አስታውቋል። የዩናይትድ ስቴትስ ኃይሎች ከኢራቅ ጋር ቁልፍ የሆነ የድንበር መሻገሪያን ጨምሮ በኢራን የሚደገፉ ታጣቂ ቡድኖች ካሉባቸው ስልታዊ አካባቢዎች እጅግም ሳይርቅ በሰሜን ምስራቅ ሶሪያ የሚገኙትን በኩርዶች የሚመራውን የሶሪያ ዴሞክራሲያዊ ቡድን ቁልፍ አጋሮቻቸው ምክርና እገዛ ያደርጋሉ። በተጨማሪም የአይኤስ ሽብር ቡድን ማንሰራራትን ለመከላከል 900 የሚደርሱ የዩናይትድ ስቴትስ ወታደሮች በሶሪያ ይገኛሉ። አድማጮች፣ ለምሽቱ የያዝናቸው ዜናዎች እኚህ ነበሩ። ከቀሪ መሰናዶች ጋር ታምሹ ዘንድ ጋብዛለሁ። ኤደን ገረመው ከዋሽንግተን ዲሲ እሁድ መስከረም 19 2017 ዓ ም በድጋሚ ጤና ያስጥልን። እንደምንሰነበታችሁ ውድ የፕሮግራማችን ተከታታዮች፣ የፕሮግራሙ አዘጋጅና አቅራቢዎች አሉላ ከበደና ቆንጅታ የነን። ለምሽቱ ትኩረት ካደረግንባቸው ከሁለቱ ልዩ የራዲዮ መጽሄት ቅንብሮቻችን ጋር ተመልሰናል። በስንቱ በአሜሪካ ነው ቀዳሚው። የድራማውም ጭምር መጠሪያ የሆነውን ዋናውን ገጸ ባህሪ በስንቱን ሆኖ የሚጫወተው እውቁ ተዋናይ አለማየሁ ታደሰ በመግቢያችን ጠቆም እንዳደረግ ነው፣ ዛሬ ወደ ስቱዲዮያችን ጎራ ብሏል። ባለፉት 25 ዓመታት ውስጥ በተጫወታቸው ቁጥራቸው የበዛ ስራዎቹ እና ላቅ ያለ አድናቆት ባተረፈለት አጫዋቱ በኢትዮጵያ የቲያትርና የሲኒማ መድረክ ይበልጥ ከሚታወቁ ምርጥ ተዋናዮች አንዱ ለመሆን በቅቷል። በዚህም በርካታ ሽልማቶችን ተቀብሏል። ስለ በስንቱና በአሁኑ ወቅት በዩቲዩብ በመታየት ላይ ስላለው አጋፋሪ የተሰኘ ድራማው፣ ስለ ተውኔት፣ ስለ ሲኒማና ስለ ሙያዊ ህይወቱ እንዲሁም በዩናይትድ ስቴትስ ቆይታው በተለይ ከሙያው ጋር በተዛመደ የማየት ዕድል ከገጠሙት አንዳንዱን እናነሳሳለን። ክቡራትና ክቡራን አድማጭ ተመልካቾቻችን ከአዲስ አበባ ዋሽንግተን ዲሲ እና ሌሎች የዩናይትድ ስቴትስ ከተሞችን ጎብኝቶ ከመመለሱ በፊት የምናነጋግረው የሩቅ እንግዳ፣ ነገር ግን ብዙዎች ቤት በየምሽቱ በየቀኑ የምትገኝ የቤተሰብ አባል ነው የሚባለው። ተመልካቾች በያሉበት ሁሉ የቤተሰባቸው አባል ሆነህ ዘልቀሃል። ለሁሉም አለማየሁ እንኳን ደህና መጣ። በቅድሚያ እንኳን ደህና ቆየኸኛል አለማየሁ ታደሰን። በስንቱን አጋፋሪ በኢትዮጵያ ብቻ ሳይሆን በዚህ በዩናይት ስቴትስም የማያውቅ ያለ አይመስልም። እውነት ነው። እንግዲህ እንደ አንድ ቤተሰብ አባል ነው የሚቆጥሩኝ እና ባገኙኝ ቁጥር ያላቸውን ፍቅርና አክብሮት ይገልጹልኛል። ምን ያህል ሰው እየተከታተለው እንደሆነ ስራዎችን ያሳያል። በጣም ከፍተኛ ቁጥር ያለው ተመልካች አድናቂ እንዳለ የመመስከር እድል አግኝቻለሁ። በመጠኑም ቢሆን በተለያዩ ዩናይት ስቴትስ ከተሞችም አጋጣሚ የደረሰ ይመስለኛል። እስኪ ከተመልካቹ ስሜት እንነሳ። ምንድን ነው ደጋግመው የሚሉ በተለይ አሁን በመተላለፍ ላይ ያለውን በስንቱን በተመለከተ፣ እንግዲህ ረጅሙን እድሜ በቲያትር ላይ ነው ያሳለፍኩት። ቲያትር ደግሞ የግድ ቲያትር ቤት ሄደ መታደምን ብዙ አድናቆትን አግኝቻለሁ በስራዎቼ በመድረክ ስራዎቼ። እንግዲህ ይሄ ማለት ከዛሬ 25 ዓመት ጀምሮ የሄድኩበት ጉዞ ነው። አሁን ግን እየመጣው ያለው ነገር በተለይ ከህፃናት ጋር ከወጣቶች ጋር የሚያውቀኝ እንዳለ ሆኖ ሀገር ውስጥም ከሀገር ውጭ ካሉ ሰዎች ጋር እንዳዲስ የተዋወቀኝ በዚህ በስንቱ ድራማ ነው። በጣም በጥንቃቄ በጣም በልፋት የሰራ ነው። ይሄ ደግሞ የሰውን ደስታ በተለይ አሁን ካለብን የኑሮ ውጣውረድ አንጻር እረፍትን ፎይታን የሚሰጥ እንደገና በተስፋ እንዲነሱ የሚያደርግ ሆኖ በማግኘቴ በጣም እናመሰግናሃለን ከሚል ጀምሮ አጎቴን ትመስለኛለ ይሄማ የባሌ ታሪክ ነው ከሚሉ የተለያዩ የተለያዩ አስተያየቶች ይሰጣል። እንደ አጋጣሚ ሆኖ አጋፋሪን ለዴስ ቲቪ ነው የሰራ ነው። ዴስ ቲቪ ደግሞ በዩቲዩብ አመት ወይ ሁለት አመት ቆይቶ ነው የሚመጣው እና እንደ አጋጣሚ አጋፋሪ ከበስንቱ ጋር ዩቲዩብ ላይ አገኙት። ሁለቱም የማይገናኙ ገጸ ባህርያት ናቸው እና እንደ አዲስ አድናቆትን ያመጣልኝ አጋጣሚ ነው። አሁን ያለሁት ቅድም እንዳልከው በተለይ ከጊዜው ውጥረት፣ የሰዎች ፈተና መብዛት አንፃር ፋታ ትንሽ ደግሞ ከዚህ ውጥረት ወጣ ማለት በሚፈለግበት ጊዜ የደረሰ ትኩስ ስሜት የሚያደረግብ ነገር ይመስለኛል። እስኪ በስንቱ ጋር እንቆይና በጣም ሰው ከመላመዱ ገጸ ባህሪያቱን የራሱ ከማድረጉ የተነሳ የምንሰማው አንተንና በስንቱን የሚለዩ አይመስለኝም። ብዙ ጥሩ ስራዎች ላይ እንደምናየው ያን ሰው ገጸ ባህሪው አድርጎ የመውሰዱ በተለይ በተደጋጋሚ በየሳምንቱ የሚያዩት እንደመሆኑ፣ ረጅም ጊዜ የቆየ እንደመሆኑ የሚያውቁ ሊመስላቸው ይችላል። ገጥሞ ይሆን በተዘዋወርክበት ቦታ ምንድን ነው? ገና ከድርሰቱ ሀሳብ ጀምሮ ምን ላይ ይጻፍ? ቤተሰብ ላይ? ትዳር ላይ ስራንስራ እንስራ? በምን አይነት መንገድ እንተርከው? ምን አይነት ገጸ ባህርያት ይኖሩበት? ብለው ተጨንቀው ከሚጽፉት ጀምሮ በጥረት በጥንቃቄ የተሰራ እና እንደ አንድ ሲትኮም ሙሉ ባህርያቱን የሚያሟላ ተደርጎ የተሰራ ነው። ወደ እኛ ወደ ተዋናያን መረጣ ሲመጣ ደግሞ ከዚህ በፊት ካሉኝ ስራዎች በኮሜዲ የተገናኙ ስራዎች ለምሳሌ ባቢሎን በሳሎን የምታስታውሰው ነው። ሀያ ሁለት ዓመት መድረክ ላይ የቆየ ስራ ነው። እነሱን እና መሰል ስራዎችን በማየት ነው ወደዚህ የተመረጥኩ። እኔ ደግሞ አይቼ ሳምንበት ነው ይዤ ወደ ህዝብ ቀርበውና በጣም ወድጄ የመረጠኝን ደራሲን አዘጋጅ አብርሃም ገዛኸኝን አመስግኜ ገና አውርተን ስንጨርስ ነው እንዴት አይነት ገጸ ባህሪ ሆኖ እንደሚታይ አእምሮ ስ የጨረስኩት፣ በጣም በጥንቃቄ አሁን በቃል ብነግረው ግልጽ ላይሆን ይችላል። ከማጥናት ጀምሮ ተዘጋጅቶ ከመሄድ ቀልስን ከማጣት ጀምሮ፣ ከዛ ደግሞ አብረውኝ ከሚሰሩ ተዋንያን ጋር አሁን መስከረም አብራ በጣም ጎበዝ ተዋናይት ናት፣ ምቾት የምሰጠኝ ነፍሴን ጣል አድርጌ እንድሠራ ያስቻለች፣ የነዚህ ሁሉ አስተዋጽኦ አለው እና የተጠና አይመስልም ሰው ጋር ሲቀርብ ያቺ የመጨረሻዋ ክሬሟ ናት የምትደርሰው፣ ልፋቱ ከዛ ስር ያለ ነው እና እናውቀው ነገር የለም እሱ አይደርስም። ምን ያህል ተጨንቀን እንደምንሰራው ነው ውጤቱ ያማረበት ምክንያት ይሄ ነው። ከድርሰት ከዝግጅት፣ ተዋንያን ጋር አንድ ላይ በመሆን አንዳንድ ጊዜ እኔ ራሴም ስመለከተው፣ ብዙ ጊዜ ሲዝኖቹን ቀድመን ሰርተን ከሁለት ወር ከሶስት ወር በኋላ ነው የሚተላልፉ። አሁን እዚህ ነው ያለሁት እስከ ሐሙስ ድረስ እየሄደ ነው። እንደ አዲስ ነው የማያቸው። እንደ አንድ ተመልካች ናቸውና ግርም ይለኛል። የምር እግዚአብሔርን በጣም ነው ማመሰግነው ይህንን ስጦታ ስለሰጠኝ። ስለስጦታ እናወራለን። ረጅም ጊዜ የዘለቀ ተከታታይ ድራማ ነው እያወራን ያለ ነው። ወደ ሁለት ዓመትና ከዚያ በላይ እንደሆነ ተረድቻለሁ። እኔ በኋላ ከመጡት ተመልካቾች ውስጥ ነኝ። ግን እንዳየሁት በእርግጥም የሚወደድ የብዙዎችን ቀልብ የሳበበት ምክንያት እንዲገባ በቀላሉ እንድትረዳው የሚያደርግ ነው። አለማየሁ ስለተሰጦ ስለ መድረክም፣ ስለ ሲኒማ ስራዎችም እንደው ገፋ አድርገን እንጨዋወታለን። የምንነጋገረው እዚህ ዋሽንግተን ዲሲ የሚገኘው የአሜሪካ ድምጽ ስቱዲዮ ነው። እና አለማየሁ እንዴት ተገኘ? የሚለው ሁለተኛ ጊዜ ነው አሁን ስመጣ ከዚህ በፊት ዳላስ ላይ የተዘጋጀ ናብሾ እዛ ላይ ነው የመጣሁት። አሁን ደግሞ ድንበር የለሽ የሀረር ልጆች ማህበር ጋብዞኝ አመታዊ ዝግጅት ላይ ነው የተገኘሁት በዛ በተገኘሁበት ፕሮግራም ላይም የበጎ ፈቃድ አምባሳደር ኃላፊነትን ሰጥተውኛል። ሀረር ውስጥ ያሉ ትምህርት ቤቶች ነዋሪዎች፣ በውሃ ችግር፣ በመጸዳጃ ችግር፣ ትምህርት ቤት ደግሞ በመማሪያ ቁሳቁሶች ችግር ትምህርታቸውን የሚያቋርጡና ችግር ላይ ያሉትን ለመርዳት ታስቦ የተቋቋመ ማህበር ነው። ዓላማውን ሲያስረዱኝ በመደገፍ ጭራሽ እኔም ኃላፊነቴን ያልተወጣሁ በመሆኔ ይሄ ለእኔ ጥሩ አጋጣሚ ነው በሚል ነው የተገኘሁት። እንግዲህ ጥሩ ስራዎችን እንሰራለን። በዚሁ አጋጣሚ የሀረር እና ሀረር አካባቢን የጉድጓድ ውሃ በመቆፈር የሚያግዝ ማህበር ነው እና ይህንን መልእክት የሚሰማ ሁሉ የአቅሙን አስተዋጽኦ እንዲያደርግ መልእክት አስተላልፋሉ። ተገቢ ጥሪ ይመስለኛል። ማስታወቂያውም ያንኑ ያህል ፋይዳ ያለው ነው። የውሃ እጥረት በጣም ስር የሰደደ ነው። ሀረር እና የተለያዩ ከተሞች አዲስ አበባን ጨምሮ፣ እንዳንተ ያለ እንግዲህ የሙያ ሰው እውቅናውን ለበጎ ዓላማ መዋል ትልቅ ነገር ነው እና የሚያስመሰግን ነው። አሌክስ ከተመልካች ጋር ያዋደዱህን ባለፉት ሀያ በላይ ዓመታት በርካታ ስራዎች ነው የሰራኸው። በተዋናይነትም በአዘጋጅነትም የተሳተፍክባቸው በርካቶች ናቸው። እንደ ጎላ ጎላ ያሉትን እና የቅርብ ጊዜዎችን ነው እያወራን ያለ ነው። እስኪ ቀደም ብለን ጠቀስ ወዳደረግነው ነው አጋፋሪ ንሻገር። ለተመልካቾች የመጀመሪያ ግልጽ ላድርግ፣ የማየት እድል አልገጠመኝም ነገር ግን ብዙ የሰዎች አስተያየት ስለሰማሁበት ጉዳይ ነው እየጠየቅኩ ያለሁት። ጠባዩን የሰማሁት ነገር አለ። ከአንተ አንደበት ብንሰማ ለየት ያለ ጠባይ ያለው በአጫወቱም ሆነ በይዘቱ በስንቱ ብቻ ሳይሆን ከሌሎች ብዙ ስራዎቻችሁ ለየት ያለ ይመስለኛል። እስኪ ያጫወተን ስለሱ ነገር ይህም እንግዲህ ሌላው እድለኛነት ወይንም ሌላው መባረክ ነው ብዬ ነው የማስበው። አሪፍ አሪፍ ነገሮች ወደ እኔ ይመጣሉ። አሪፍ አሪፍ ስራዎች እኔን የምገልጽባቸው ስራዎች ወደ እኔ ይመጣሉ። ድሉ ሲገኝ ደግሞ በስርዓት እና በጥንቃቄ እሰራቸዋለሁ። አብረን በነበርንበት አጋጣሚ ቤተሰብ ውስጥ ሁለት ቦታ ይለያል። በስንቱን የሚወድና የሚያደንቃለህ እኔ ደግሞ አጋፋሪ ነው የሚል አለ። ፍልስፍናው በጣም ከፍ ያለ ነው። እየኖርን ሁልጊዜ የምንረሳው ተሸክመነው እየዞርን ግን አንዳንዴ ፈጽሞን እንደሌለና እንዳልተፈጠረ የምንረሳው ስለ ሞት ነው የሚያወራው። ከተወለድን የማይቀር ነገር ሞት ነው። ስንሞት የሰራናቸውን ያሳለፍናቸውን ታሪኮች መለስ ብለን ማየት እድል ቢኖረን እንዴት አድርገን ነው የምናየውና የምንገመግመው? የሚቆጩን ነገሮች አሉ ወይ? የማያልፍ መስሎን የሰራ ነው ስህተት፣ ለሌሎች ችግር የሆንበት ወይስ ለሌሎች መፍትሄ የሆነን አልፈናል ወይ ብለን ራሳችንን እንድናይ የሚያደርግ ትልቅ ፍልስፍና የያዘ ተውኔት ነው። ይሄ ደግሞ የታምራት አበበ ፈጠራና ድርሰትና ዝግጅት ነው። ለእኔም በጣም በጣም ደስ ይለኛል። የሬሳ መገነዣ ማስተካከያ ክፍል ውስጥ የምሰራ ሰው እና ረዳት አለው። ሬሳ ወይም አስክሬን ሆኖ የመጣው ነፍሱ ትነሳና ከሱ ጋር ነው የማወራው። እሱና እኔ እንተያያለን ቤተሰቦቹን ያህል የሚያወርቱን ይሰማል። አስተያየት ይሰጣል። በሁለታችን መሀል ነው የሚረዳኝ የሚያግዘኝ ልጅ አያይም። እና የተለያዩ ለምሳሌ ሙሽራ ወይ ቀድሞ ወታደር የነበረ ተማሪ፣ በረፍሻ ህይወቱ ያለፈ የተለያዩ ሰዎች ናቸው የሚመጡት። እጅግ ሰፊ ነው። ሁሉም የራሱን ታሪክ ነው በየኤፒሶዱ አዳዲስ ታሪክ ነው የምንሰማው። ሁልጊዜም ይሄንን እያሰብን ብንኖር ከጸጸትና ቆንጆ ነገርን ከማስቀጠል የተነሳ ራሳችንን እንድንገመገም የሚያደርግ ገጸ ባህሪ ነው። ሁለቱ በፍጹም አይገናኙ። ያ ደግሞ የኔን እረት ሰው እንዲያዩ አድርጓል። ጭብጡ በጣም ይስባልና የሞትና የሕይወት ነገር ቅድም ብለዋል የማይመለከተው የለም። እንዲህ ጥበባዊ በሆነ መንገድ ሳይሆን ለእኛ ስራ ቀረብ ባለ በሌላ መንገድ ለማየት የሞከርነው ርዕስ ነው። በተለየ ስሜት የማየው መሆኑን ለመግለጽ ያህል ነው። ያን ጸጸት ማንም የማያመልጠው መሆኑን ለሚያስብ ሰው ግን በአብዛኛው ጸጸቱ በፕሮግራም የሞከር ነው ጋር ላዛምድልህ ነው። እንድታየው ፈልጋለሁኝ። እየሰራ ስለሆነ የህይወት መጨረሻ ሲደርስ ጸጸት የሚያደርግ ሰው አለ ብለን መነሳት ከቻለን የሚያጠራጥር የሚያጠራጥረ አይመስለኝም። ፍጹም ስለሌለ በጣም ለዛ የቀረበ ሰው እንኳን ቢሆን አንድ ቅር የሚለው ነገር አይጠፋም፣ እና ያንን ባለቀ ሰዓት እዚህ ሀገር እንደሚባለው የህልፈትህ መኝታ ላይ ሆነህ የመጨረሻው ሰዓት ብትጠይቅ ልትለውጥ የምችለው ነገር የምንት ከመሆኑ ምንም ካለመኖረው አንጻር ዛሬ ያን ጥያቄ መጠየቅ እንችላለን ወይ ነው። በፕሮግራም ደረጃ ደጋግመን ሞክረናል፣ አንድ ሁለት ሶስቴ። ለአንተ ግን አሁን ይሄ ኮርኳሪነት ያለው እንዲነጋገሩበት የሚጋብዝ በተውኔት መልክ የቀረበው እንዴት ነው? ከሰው ጋር ያየኸው ምላሽ ያን ጥያቄ እንዲጠይቁ ቅድም እንዳልከው ትንሽ እንኳን የተሻለ ለመሆን እድል የሚሰጥ ነውና፣ አይታል ያን አይነት ነገር ድራማው እዛ ላይ ያሉት ገጸ ባህሪያት ምንም ማድረግ ባለመቻላቸው፣ ምክንያቱም የመጨረሻ ደረጃ ነው። የምን መጨረሻ ያለቀ ጉዳይ ነው፣ ሞቶ ነው። ይሄ አልጋ ላይ ከሆንክ እድል አለ ለመጸጸት። ምድር አለ አው ለመጸጸት እድል አለ፣ የሆነም እርምጃ ለመውሰድ። ለምሳሌ እስከ ዛሬ በስስት በራስ ወዳድነት የሰበሰብኩትን ለንትን ስጡልኝ ብለህ እኮ የሆነ ረፍትህ ታገኛለህ። በድንገት የሚያልፉ ሰዎች አሉ በአደጋ ሳይታወቅ ምን ሆኗል ታሟዋል? ወይስ ደክመዋል ብለን ሳንል የሚታለፍበት አጋጣሚ አለ። ምንም ለውጥ ማናመጣበት ጸጸት ላይ ሆነው ነው የገጸ ባህሪያቱ የሚመጡት። ግን ቁጭ ብለን ለምናይ ሰዎች እኔስ የሚለውን ነገር እንዲያመጣ ነው። በሱ መንፈስ ያወራ ሰው ያየኸው ምላሽ አለ። በደንብ ብዙ ናቸው። እዛ ደረጃ ላይ ሆኜ ምንድን ነው የምሆነው? ለምሳሌ እስከዛሬ የምትሞክራቸው ወይም ደግሞ ላድርግ ወይ ይቅርታ ልጠይቅ ቢያንስ ይህን ነገር አድርጌ ልለፍ የምትለውን ነገር እንድታስብ ያደርጋል። ሞቱም ሳይደርስ ዕድሜ እንኳን አልፎ እንደሱ አይነት እጸጸታለህ። አሁን ያን ጊዜ እንደዛ ባላሳልፈው ኖሮ ያንን ዕድሜን እንደዛ ሳበሳጨው የነበረ አባቴ በሕይወት ኖሮ የኔን ዛሬ እዚህ ደረጃ መድረስ በምንም ነገር ነፍሱ በእኔ ደስ ሳትሰኝ ያለፈው አባቴን አንድ ቀን እንኳን ቢያየኝ ብለህ የምትጸጸታቸው ነገሮች አሉ ይሄ በህይወት ውስጥ ወሳኝ የሆነ ነገር ነው። ስለዚህ ተመልካቾች ወደኋላ ተመልሰው የማያስተካክሏቸውን መቀበል፣ ሊያስተካክሏቸው የሚችሏቸውን ነገሮች ከአሁን በኋላ እንኳን ለቀረው እድሜ መልካም ነገርን ለማሰብ የሚያስችል ነው እና እንደዚህ አይነት ገጠመኞች፣ እንደዚህ አይነት ሀሳቦች ብዙ ጊዜ ሰዎች ያነሱልኛል። በጣም የሚመስጥ ነው። ዕድሉ ኖሮኝ ገፋ አድርገን የምንነጋገርበት አጋጣሚ እንደሚኖር ተስፋ አላደርግም። ሌላው እንግዲህ ምናልባት የኩምክና ለዛዎችም የሚኖሩት ይሆናል። ምንም እንኳን ስለ ህይወት ትልቁ ምርቱ ጥያቄ የሚነሳበት ቢሆን በቀልድ ላቀልድ ለዛ የሚታይ ነገር ካለው ታጫውተናለ። አለማየሁ ግን አለማየሁ ሰውየው ተዋናዩንም በተለያየ ገጸ ባህሪ በተለያየ ሁኔታ ውስጥ እንደምናየው በተለየ ኩምክና ለዛ ያላቸው ስራዎች በስንቱ ላይ ሳይቀር ይታያል። ቤተሰባዊ ህይወት ነው የሚንጸባረቀው እዛ የቤተሰብ ነገር ውስጥ ባል ከባለቤቱ ጋር የሚነጋገርበት መንገድ፣ ነገሮችን የሚያይበት አስቀኝ ነገሮቹ የበዙ ናቸው። ሰውንም በተለየ ስሜት እንዲመሰጡ ያደረገ ይመስለኛል። አለማየሁን ለማያውቅ ሰው እኔ በጨረፍታ ያየሁትን አካፍላለሁኝ። አንተ ግን በጠባይ ምን አይነት ሰውነ? ወደ ቀልዱ የምታዘነብል ሰውነ? በለተለት ይወት እንደ ሁኔታው ነው፣ እንደ አውዱ እንደተገኘሁበት አውድ ነው። እንግዲህ እኔ ተወልጃ ያደግኩት ሀረር ነው። ብዙ ነገሮችን ቀለል አድርጎ የማየት ከሰዎች ጋር ተግባብቶ የመኖር ይሄ በአብዛኛው የሁሉም የሁሉም አካባቢ ባህሪ ነው። ያደግንበት አካባቢ ቤተሰቡን ሁሉ የሚሰራን ሰዎች ነን። ጉዳይን በጣም በጥንቃቄ ነው የማይሆን ይሄ ጣጣይ አይደለም። ጣጣ የለኝም ከሚሉ ሰዎች አይደለ። ጣጣ አለው ተወልደህ እስክታልፍ ድረስ እስከ እስከ 19 ምናምን እስከ 2ሺ ተብሎ የሚተረክ ነገር ጥለህ ነው። ያለምንም ምክንያት ያለምንም ፋይዳ ወደዚች ምድር አልመጣንም። ሁላችንም የተለያየ መክሊት አለን። እሱን ተጠቅሞ ቢያንስ የሆነች ነገር ጨምሮ የሆነች ጡብ አስቀምጦ በማለፍ የማምን ሰው ሕይወቴን በጣም በሚገርም ጥንቃቄ ነው የምኖረው። ቤተሰቤን ቢያንስ ከኔ የተሻሉ ልጆችን አፍርቼ ለማበርከት መጥር ሰው ነኝ። ኃላፊነቶቼን እወጣለሁ። ከሰው ጋር ደግሞ ጨዋታ ሲሆን እጫወታለሁ፣ ቁም ነገር ሲሆን ወደ ቁም ነገሩ እሆናለሁ። በተቃራኒው ግን በጣም ትንሽ ኮምጠጥ ያለ ሰው የማያውቀው ትንሽ ጠንከር ያለ ነገር አለኝ። የሆነ የገገማ ነገር አለኝ ሰው የማያውቀው። እስኪ ንገረኝ። ስራ ከሆነ ስራ ነው፣ ወልፈት የለም ስራው። ለምሳሌ አሁን በስንቱን ብንወስድ ሰው ጥንቅቅ ያለውን መጨረሻ እስክሪን ላይ የሚያየውን ነው። በስራው ሂደት የሚፈጠሩ ነገሮች አሉ። አዳዲስ ልጆች ይመጣሉ። አዳዲስ ልጆች ሲመጡ እኛን ከመውደድም ከፍ ያለ ደረጃ ላይ ያስቀምጠውን ወደ ፍራቻ የሆነ አቀራረብ ይዘው ሊመጡ ይችላሉ። ያ እንዲሰማቸው አንፈልግም። የእነሱ መፍራት እኛንም ጥሩ ስራ ወይም ጥሩ ምላሽ እንዳንሰጥ ስለሚያደርግ ማምጣት፣ አቅፎ ማቅረብ ነገሩ ቀለል ብሏቸው በጣም ይህ የሆነ ምርር እንዳለ ነገር ሳይቆጥሩ ዘና። ምክንያቱም ትወና ላይ ራስህን ካልሰጠህ በስተቀር ባህሪ ማምጣት አይቻል። የምትጠነቀቅ የምትፈራ የምታስበው ገጸ ባህሪና አንተ ውስጥ ትግል ከገጠሙ ለተመልካች ያስታውቃል። ማያምር ነገር ነው የሚመጣው። ስለዚህ ቀለል እንዲላቸው እናደርጋለን። ከዛ እንዲሞክሩ ቢሳሳቱ እንዲደግሙ እንዲሰልሱ ታደርጋል። ከዛ ሲያልፍ ደግሞ ሌላው ሰውዬ ይመጣል። ለምን መጣ እንዳትረበሽ፣ እንዳይከብድ፣ ቤተሰባዊ እንድትሆን አድርገ እድሉ ተሰጥተዋል። ከእኛ ጋር ለመገናኘት እድል ተሰጥቷል። ያ እድል ሁላችንም መጀመሪያ ወደዚህ ሙያ ስንመጣ የሆነች አጋጣሚ ናት የምታመጣ ያ አጋጣሚ ሲመጣ መጠቀም አለብ። ወይ ሳላው እኮ ሳላጠናው ምን ብትለኝ የማይሆን ነገር ሙያ ለመምጣት የቤት ስራቸውን ሰርተው ካልመጡ ሁለተኛ ሙያው ጋር የማያስደርስ ፊት ልታይ ትችላለህ። ታቀርበዋል ሆነ ግን ሌላኛው ቁጣው እና ረብሻው አቋርጦ ጥሎ ከመተው ድረስ የሚሄድ ነገር ይላል እና፣ እንደ አውዱ ነው ይህን የሚያውቀው ይመስለኛል። አንዳንድ ጊዜ እንግዲህ ያው አውቀሃለው እገሌነ አክብሮትን ወይንም ደግሞ እውቅና ለመስጠት ሲባል በዕለት ተዕለት ኑሮ ስትንቀሳቀስ ሰዎች ያን የቴሌቪዥኑን ፊትና ጨዋታ ይጠብቁ። እሱ በጣም እናድደኝ። ምክንያቱም ሰው ነኝ። ዶሎ ነገሮች አሉ። ህይወት የሚባል ነገር አለ። መታመም፣ ማዘን መደሰት፣ የራስህ የምትለው ጊዜ ማሳለፍ፣ እነኚህ ሁሉ ለእኔ ተሰጡ ናቸው። ስክሪን ላይ ያለው ህይወቴንም ሰጥቼ ይሄኛው የኔንም ህይወቴን ልሰጥ አልችልም። ያን ጊዜ እንዴ እንደዚህ ነው እንደ የሚል ሰው ይመጣል። ያንን ደግሞ ምንም ማድረጋች፣ ምክንያቱም እኔም የራሴን ህይወት መኖር አለብኝ፣ እሱም እንደሚኖረው ይሄኛውን ድንበር ማክበር አለብ። ሊያስደነግጥ ይችላል ሊያስደነግጥ ይችላል፣ ግን የሚያግባባ ነው ለሁሉም የሚሰራ ይመስለኛል። ጥቂት ጊዜያት ደጋግሜ ማግኘት እድል ነበረኝና ባየሁባቸው ጊዜያት ምንም ሳያቋርጥ የሚያስቅ ሁኔታ ነበር የተመለከትኩት ማለት ትችላለሁ። አንዳንዶቹ አጋጣሚዎችም ያን የፈቀዱ ይመስላል። የድሮ የሙያ አጋሮች የነበሩበትም አጋጣሚ ላይ ተገኝቻለሁኝ። የምታነሷቸው የምትጫወቷቸው ለሳቅ ለጨዋታ የሚጋብዙ ብዙ ብዙ አጋጣሚዎች አሉ። ነገር ግን ያልተቋረጠ ሳቅ ነው ያየሁት እና ያን ገጽህን ከቲያትሩም ውጭ አንተ ጋር መኖርን ታዝብ ያለው ለማለት ነው። ቅድም አንድ ነገር ብልሃል። አንድ አጋጣሚ ነው ለሁላችንም ወደ ሆነ ቦታ የሚያደርሰን፣ በየትኛውም የሙያ መስክ ላሉ ሰዎች ይሰራል። የእናንተን ሙያ ጨምሮ የኢትዮጵያን የቲያትር ታሪክ አንድ ሁለት አጋጣሚዎች ውይይቶች ያደረግንባቸው ከሙያ አጋሮች ከአንጋፋዎቹ እስከ አንተ ዘመን ድረስ ባሉት ስንጫወት የራስህ አጋጣሚ ተነስቶ ነበረ በዛ ውይይት ላይ እና ያን ውይይት የመስማት ድል አልነበራቸው ዩኒቨርሲቲ ስገባ ቲያትር ለማጥናት አልነበረም የመጣኸው። አንዲት አጋጣሚ ግን ያን ሁኔታ ቀየረችው። አንድ ማስታወቂያ የለካ የምትፈልገው ይሄ ነው የሚለው ስሜት አደረብን። እስኪ ለተመልካቾች አጋራ ወደዚህ ወደ ሙያው እንግዲህ አስራ አንደኛ ክፍል ሆኜ ነው የትምህርት ቤታችን አርባኛ ዓመት ሲከበር የሶሻል ሳይንስ ተማሪ እንደመሆኔ መጠን አርባኛ ዓመቱ ለማክበር አስተማሪያችን በቀደም የድንበር የለሽ የሀረ ልጆች ማህበር ላይ ከአስተማሪ ጋር ተገናኝተን ነበርና ያን አጋጣሚ የፈጠረልን የተባበሩት መንግስታት ሲሚሌሽን ተዘጋጅቶ የደቡብ አፍሪካ መሪ ንግግር ተዘጋጅቶ ተሰጥቶናል። ያቺ ናት እንግዲህ ወደ ሙያው ለመግባት ብዬ አይደለም። እንደ ማንኛውም ሰው ጽሁፉን አንብቦ መቅረብ ይቻላል። እድሏ ስትመጣ ራስን የምታይበት አጋጣሚ በደንብ መጠቀም አለብን። በደንብ ተዘጋጅቼ በማቅረቤ ቀጥሎ የመቅደላ ስንበትን እንድሰራ ተደረገ። ያ ሁሉ ትምህርት ቤት ከመሞከር ውጭ ወደፊት እሚል ነገር የለም። ፊልም ያለው ከአዲስ አበባ የሚመጡ ቲያትሮችን ሄጄ ያለው ሬዲዮ ድራማዎችን እከታተላለሁ። ከዝንባሌ ያለፈ ነገር የለው። ይህንን ይዤ ነው እንግዲህ ዩኒቨርሲቲ የመጣሁት። ጂኦግራፊና ኢኮኖሚክስ ነው ማራለሁ ብዬ አስቤ የነበረው። ባህል ማዕከል በር ላይ ተስፋዬ ገሰሰ ደራሲ እናዘጋጅ ርዕሱን አሁን አላስታወሰውም የቲያትር ዲፓርትመንት ሶስተኛ አመት ተማሪዎች የሚያቀርቡት ይላል። ይሄ ነገር በዲፓርትመንት ደረጃ በዩኒቨርሲቲ ደረጃ ይሰጣል የሚለውን እዛ ጋ ያየው። ይሄ የጋሽ ተስፋዬ ገጠመኝ ነው። ከዛ ዲፓርትመንት የምንመርጥበት ጊዜ ሲደርስ አስታውሳለሁ። ጋሽ ተስፋዬ ነሱን ይማረና በጣም ሌሎቹ ዲፓርትመንቶች ዲፓርትመንት ተወካዮች የየራሳቸውን ህግን ብትመርጡ ይሄ ይሆናል፣ ፖለቲካል ሳይንስ እንደዚህ ይሆናል፣ ሂስትሪን ብትመርጡ ሕክምና ብትመርጡ ተብሎ ሁሉ ነገር ገለጻ ተደረገ። ጋይተስፊሽ መጥተው ይሄ ሁሉ አሁን እነሱ ያወሩት ሁሉ ጠቅልለን እኛ ጋር ያዝ ነው። ስትፈልግ ዶክተር ትሆናለ፣ ኢንጂነር ትሆናለ፣ ስትፈልግ ጠበቃ ትሆናለ። ሁሉም ነገር ያለው እኛ ጋ ነው። ከዚህ በላይ ምንም መግለጽ አያስፈልግም። ሁሉን አንድ ላይ ማግኘት ከፈለጋችሁ እኛ ጋ ነው። ኦሪንቴሽን በጋሽ ተስፋዬ ሆነ ማለት ነው። የመጀመሪያ ዲፓርትመንት ተፈተነን ስንገባ አክቲንግ አስተማሪ ጋሽ ተስፋዬ ሆነው፣ የመጀመሪያ ሽልማቴን ሳገኝ በ1988 ጋሽ ተስፋዬ እንግዲህ አሸናፊውን ባለሙያው ታደሰ ብለው ሲሉ ጋሽ ተስፋዬ ናቸው። ረጅም ዓመት ከሰራው በኋላ ለቲያትር ጥበብ ባበረከቱት አስተዋጽኦ የበጎ ሰው ሽልማት እጩ ሆነዋል ተብዬ አንቱ ተብዬ ስመረጥ ጋሽ ተስፋዬ ጌትነት እኒው ሶስተኛውን የሆነን ታጭን ጋሽ ተስፋ የተሸለሙበት ማለት ነው። እና ከጋሽ ተስፋ ጋር ያለኝ ነገር እንደዚህ ነው፣ የተሳሰረ ነው። ከአሁን ድረስ ኖቶቹ አሉ። የትወና ዲያሪ ላይ የምንጽፋቸዋል። የተዋናይ ዲያሪ ተብሎ የሚጻፉ የምናያቸውን ገጸ ባህሪያ ስሜቶች እንደነዘግበ ያደርጉ ነበርና እዛ ላይ የሰጧቸው አስተያየቶች ስለ ትወና መጻፍ ሲገባኝ እንደ ድርሰት ጽፌዋለሁ እና ይሄ የድርሰት ዳያሪ አይደለም የተዋናይ ነው ግን ወደፊት በደራሲነት እንደምትቀጥል ብትገፋ ጥሩን ውጤት ላይ እንደምትደርስ ያሳያል ተብሎ የመጀመሪያ ምስክርነት ያገኘሁት በእሳቸው ነው። ከዛ በኋላ ይኸው ድርሰቱም ቀጠል ከመግቢያው በር የተቀበሉ ጋሳይ በእርግጥም የተለየ ስሜት የሚያጭር ነው። አለማየሁ እንግዲህ የትወና ህይወት የእድሜህን አብላጫ ጊዜ የወሰደ ነው። በዚህ ሙያ ውስጥ ረጅም አመታት ቆይተሃል። የመድረክ ቴያትሮችን እኔ ገጠሙኝና እንዳንዱንም ለማነሳሳት ፈልጋለሁ። ከሀያ ምናምን አመት በኋላ ነው ያየው። ለስራ በስልክ በርቀት እንገናኝ እንጂ ባለፉት ሀያ አመታት ውስጥ በአካል ተገናኝተን አናውቅም። ምናልባት ሌሎች ረጅም ጊዜ በኋላ ያዩ ጓደኞችን ብለው ይሆናል። ያን ጊዜ ስንለያይ የተለየው ትልጅ ማይ ነው የሚመስል እንደዛው ነው ያቆየ። ምናልባት የሙያው ህይወቱ ነው። ውጣ ውረድ እና ውጥረትም እንዳለው፣ ህይወትም ፈተና እንዳለው ይታወቃል። ምንድን ነው ሚስት ብዙ ጊዜ ብዙ ጊዜ ይጠየቃል። መቼ ነው የሚያረጀው? ለምን እንደተፈለገ ባይ አላቅም። እንግዲህ እግዚአብሔር ስጦታ ነው። ከዛ ባለፈ ለራሴ ጠቅመኝንና የሚሆነኝን መርጬ በጥንቃቄ ለመኖር እሞክራለሁ ዝም ብዬ ሳስበው ግን ለእኔ ለእንደሱ አይነት ነገር ፋታ የሚሰጥ ለእንደዚህ አይነት ላልባሌ ነገር ፋታ የሚሰጥ ጊዜ አለበት። አዳዲስ ነገሮች ናቸው። አሁን እንኳን በዚህ ደረጃ እየሰራው የሚቆጩ ብዙ ነገሮች አሉ። አንዳንዴ ሁለት ብትሆን የድርሰቱን ነገር ትወናው ላይ ስታተኩር፣ ድርሰቱን ሁለቱ ላይ ስትል፣ ዝግጅቱ ላይ ቲያትሩ ላይ ስትል ፊልሙ እነኚህ ሁሉ ነገሮች አሉና አንዱን አንዱን አንዱን ስል ፋታ የለው። በዛ ላይ ደግሞ እየሰራ ምላሹን ስታገኝ የበለጠ ትበረታል። እነኚህ እነኚህ ሁሉ ነገሮች ተደማማ ይመስለኛል። ግሩም ነው። እና ደግሞ ምቾት ያለው ቤተሰብ ጌታዬ፣ አንዲት ቀን እንዲህ ቢሆን እንዲትለኝ ይሆን ይሄ እንዲያረኩት እንዲያስገምት ይሆን በዚህ ደግሞ ትጣላኝ ይሆን እጨቀጨቅ ይሆን ምናምን የሚል ነገር በፍጹም በእኔ ቤተሰብ ውስጥ የለም። በጣም የምትረዳኝ በጣም የምወዳት በጣም የማከብራት፣ እንግዲህ እግዚአብሔር የተመሰገነ ይሁን። ክፉ አይስማኝ። ብዙ ደስ የማይሉ ታሪኮች እንሰማለን፣ ባይሆኑ ባይፈጠሩ የምንላቸው ነገሮች። ሲጀመር ፍርሃቱ የለም፣ ያ ፍርሃት የለም፣ ያ ምቾት እርፍ። ምክንያቱም ፋታ አይሰጥም። ስራ ሄደ ከሁለት ሰዓት ተኩል እስከ 11 ሰዓት ተኩል ፈርመ፣ ልክ 11 ተኩል ላይ ስራ የሚያበቃ አይደለም። ይዘው ነው ትንቀሳቀሰው ምጽፎም ከሆነ የሀሳብ አለ ትወናም ከሆነ ገጸ ባህሪውን የሚወክሉ ሊያጎሉ የሚችሉ ነገሮች እያልክ ዲያሎጉን እያጠናኸው ነው የምትሄደው። ይህንን ነገር ይዘ መጥተህ የሚያሳርፍ ካልሆነ ሌላ የቤት ስራ የሚሰጠ ከሆነ ትዳሩም አይሆንም ስራውም አይሆን። በዚህ በኩል የታደልኩበጣም አመሰግናለ በጣም ትልቅ እድል ይመስለኛል። አልማየሁ፣ በመጣህበት ምክንያት ዋናውን ስራ ቅድም ያጫወጥከንን የውሃ የተማሪዎችን እድል ትንሽ ከፍ ለማድረግ ለመርዳት ከሚያስቡ ወገኖች ጋር ተባብረህ የተሳተፍክበት ዝግጅት ባሻገር የተለያዩ አካባቢዎችን ቀደም ብዬ በመግቢያ እንደጠቆምኩት ጎብኝተሃል። ለሙያህ ደግሞ ቅርበት ያላቸው በዚህ ሀገር የተዘጋጁ የመድረክም የብሮድዌይም ዝግጅቶችን አይተሃል። የትኛው ጎልቶ ታየ እንደ ባለሙያ ለየት ያለ ምናልባትም በአንተ ስራ በኢትዮጵያ በሚሰሩ መድረኮች ውስጥ ቢኖር የምትለውን ጨምረ እስኪ ያጫወተን። ምን አየህ? ምን ያስገረመ ያስደመመህስ ነበር? እና ክቡራን የራዲዮ መጽሔት ፕሮግራማችን ተከታታዮች ወጋችን አልተቋጨም። ቀሪውን በተከታይ ፕሮግራማችን ሙሉን ወጋችንንም በድረ ገጻችንና በማኅበራዊ ትስስር ገጾቻችን ላይ እናኖራለን። እስትንፋስን የሕይወት ምስጢርነትና የመኖር ያለመኖርን ያህል ከምንም በላይ ወሳኝ መሆኑን ብናውቅም በተፈጥሮ ያገኘነውን ቀኑን ሙሉ ያለማቋረጥ ማቋረጥ የማይታለም ነው እና በልማድ ከማድረግ ያለፈ የዋጋውን ያህል ቦታ አንሰጠውም የሚለው ጠቅላላ አነጋገር ይበልጡኑ መሠረት ከጣለበት የምስራቁ ዓለም ፍልስፍና ወደ ዘመናዊ ሳይንስ ዓለምም ከዘለቀ ሰነባብቷል። ያልተነፋፈስ ልማዳችንን ማሻሻል እና ከቀልባችን የመሆንን ያህል ቅርባችን የሆኑ ዘዴዎችን በመቅሰም ጤናችንን በእጅጉ ማጎልበት የመቻላችንን እድል ልዩ ትኩረት ሰጥተው ሚሊዮኖችን የመድረስና የማስተማር ውጥን የያዙ እንግዳም አሉን። ዶክተር ሰላም አክሊሉ ከስቱዲያችን ተገኝተዋል። ዶክተር ሰላም አክሊሉ በቅድሚያ እንኳን ደህና መጡ። እንኳን ደህና ቆያችሁኝ። ከጥቂት ዓመታት በፊት ወዲህ ወደ ቢሮችን ብቅ ባሉበት ወቅት ሙያውን ካይሮፕራክቲስን በሚመለከቱ ጉዳዮች ዙሪያ የመወያየት እድል አግኝተን ነበር። ለመሆኑ በእንግሊዝኛ አጠራሩ የሚታወቀው ይህ ሙያ ምትክ የአማርኛ አጠራር ተገኝቶለት ሲሆን አልተገኘ በሱ ነው የምንጠቀመው? አሁን ደግሞ በዘመቻ መልክ ብዙዎችን ለመድረስ ያሰቡበት አንድ ሰው ወጪ ሳያስፈልገው ብዙም ሳይደክም በራሱ በቀላሉ ሊያደርጋቸውና ጤናውን ለማሻሻል የሚያግዙ ጉዳዮች ይዘው ነው የተነሱት። ዘመቻውንም አስር ለጤና ብለውታል። ለመሆኑ አስር ለጤና ምንድን ነው? በጣም አመሰግናለሁ። ለዚህ ድል አስር ለጤና ብለን ያልነው አስር ደቂቃ ወስደን ስራ ከመጀመራችን በፊት በምንም አይነት ስራ ገበታ ላይ ላለ ሰው፣ ቢሮ ውስጥ ለሚሰራ ሰው ይሆናል፣ ኮንስትራክሽን ላይ ለሚሰራ ሰው ይሆናል፣ ፋክተሪ ውስጥ ለሚሰራ ሰው ይሆናል። ብዙ ዝግጅት ሳይፈልግ አስር ደቂቃ የምናደርገው እንቅስቃሴ ነው። ከእንቅስቃሴው ጋራ ግን በኃይለኛነት አተነፋፈሳችን ላይ በማተኮር አተነፋፈሳችንን ይዘን ልብና ጭንቅላታችንን አገናኝተን ንቁ ብቁ የሆነ የስራ ፎርስን ለማዘጋጀት የተነሳንበት ዘመቻ ነውና ይህነው። አስር ለጤና ማለት ትልቅ ዘመቻ ነው፣ እንዳሉት ለማህበረሰብም ጭምር በተዘዋዋሪ የሚረዳ ነገር ነው ያሰቡትና እስኪ፣ እንዴት ነው የሚሰራው? አተነፋፈስን ስናስብ በተፈጥሮ ሳናቋረጥ የምናደርገው ነገር ነው እና ምን አዲስ ነገር ማድረግ ያለብን አለ? ካልታመም እንደናክ ሆን ልንል እንችላለን። እውነት ነው። በዘልማድ የምንተነፍሰው አተነፋፈስ በጣም በቂ ያልሆነ አየር የምንስብበት ነው። እሱን መተን እንመለከተዋለን። ከአተነፋፈስ ሌላ በተቻለ መጠን ልብና ጭንቅላታችንን ማገናኘት። አሁን በእንግሊዝኛ ሃርት ብሬን ኮሄረንስ የሚባለው ነገር በአገራችን ድሮ በአያቶቻችን ሲባል የነበረው እንደው ልጄ ከቀልብ ሁን ልብ ብለን ስናደርገው ከዛ አቋማችን ላይ በጣም እናተኩራለን። አቋማችን ላይ ስናተኩር አከርካሪ አጥንታችንን እናስባለን። አቋቋማችን እናስባለን። የነርቭ ስርዓቱን ማነቃቃት ላይ እናስባለን። ከነርቭ ስርዓቱ ባሻገር ሰርኩለተሪ ወይንም ደግሞ የደም ዝውውራችንን ማነቃቃት ይሆናል። ከሱ ደግሞ ባሻገር ሊምፋቲክ ሲስተሙንም እናነቃቃለን። በጣም የብዙ በሽታ መከላከል ሊሆንልን የሚችለው የሊንፋቲክ ሲስተማችን በደንብ ሲዘዋወር ነው። ምክንያቱም እሱ ነው የበሽታ መከላከል ኃይላችንን የሚያጎለበት። በዚህ በአስር ደቂቃ ውስጥ ሁሉን አይነት የሰውነታችን ስርዓት ሁሉ ሊነካ በሚችልበት በጣም እያንዳንዱ እንቅስቃሴ ብዙ ከኋላው ምክንያታዊ የሆነ ከራስ ቅላችን እስከ ጣታችን ድረስ የምንንቀሳቀስበት የዓይናችን ማስሎች የሚንቀሳቀሱበት አይነት ምክንያቱም የዓይናችን ማስሎች ብዙ ጊዜ ኮምፒውተር ላይ በምንውሉበት ጊዜ ዓይናችን ዙሪያ ያሉትን ጡንቻዎች ማንቀሳቀስ ራሱ ትልቅ የጤናችን አንደኛው መሰረት ነው እላለሁ። እና ትንፋሽ ብለን ስንል እንዲሁ ልቀን እንተነፍስ የለም ወይ የሚለውን ልመልስ መልሼ በልማድ ትንፋሽ ሰው ተንፍሱ ስንል ምን እንላለን ስንጠይቅ፣ ብዙ ጊዜ እስቲ አንድ ሰው አየር ሲስብ እንዴት ነው የሚስበው ብለን በሚስብበት ጊዜ ብዙ ሰው ሆዱ ወደ ውስጥ ነው የሚገባው ብሎ ነው የሚተነፍሰው። ያ አተነፋፈስ ሻሎ ብሪንግ ወይም ደግሞ አጭር ትንፋሽ ይባላል። በቂ ኦክሲጅናይዝም ማለት ነው። ትክክለኛው አተነፋፈስ ብለን አየር ስንስብ ሆዳችን ወደ ውጭ እንዲወጣ ከዛ አየሩን ስናስወጣ ደግሞ ጣ ወዳችን ወደ ውስጥ ሚሆን እና ብለን የምናስወጣበት ይሄ ሻሎ ብሪዲንግ፣ ወይም አጭር ትንፋሽ የሚባለው ብዙ ጊዜ ከውጥረት ጋራ ከስትረስ ጋራ በጣም ከውከባ ጋራ የሚመጣ ነው እና እንደውም ልንማር ብንወድ ህጻናቶች ልጆች መመልከት ነው እንዴት እንደሚተነፍሱ። እነሱ ያ ውጥረት ብዙ ስለሌለባቸው ከእነሱ እንኮርጅ። እስከ ሰባት ዓመት የሆኑ ልጆች በተፈጥሮ ትክክለኛ ናት ተነፋፈስ ነው በተፈጥሮ ትክክለኛ ምን ሆኑ ነው። ታዲያ የቀየር ነው ሀሳባችን የሚገርም ወደ ሰባት ዓመት ሲሆን ነው አንድ ሰው ይሄ ኢጎ የሚባለው ነገር ወይም ደግሞ ፋይት ፍላይት የሚለው ነገር ፍርሀት ጋር ልክ ነኝ፣ ልክ አይደለሁም፣ ተቀባይነት አለኝ የለኝም፣ ደረስኩ አልደረስኩ የሚለው ነገር የሚመጣው ከሰባት ዓመት በኋላ ነው እና በዛ ውጥረት ውስጥ እድሜያችን እየጨመረ ሲሄድ የበለጠ ደግሞ ያቻለን እቺ የተቆራረጠውን ስትረስ ነው ትንፋሻችንን ብዙ ጊዜ በጣም የሚለውጠው። እና ስትረስ ከዘጠና ሁለት ፐርሰንት በላይ የበሽታ መነሻችን ነው እየተባልን ነው። ሰው እሱን እንዴት እናደርገው ስንል እስቲ ወደ ትንፋሻችን እንመለስ ብለን ስንተነፈስ የመጀመሪያው አውቶኖሚክ ነርቨስ ሲስተም የሚባለው ይሄ ሰውነታችንን ሁለት ዘርፍ አለው። አንደኛው ይሄ ፋይት ፍላይት ብሎ በቃ የሚያስቸኩለን ነው። አንደኛው ደግሞ ፓራሲምፐታቲክ የሚባለው ረስት ዳይጀስት ኦን ዝ ዌል የሚለው አለ እና ያንን ለመቀስቀስ ባይ ዲማንድ የምናደርገው ምንድን ነው ብለን መተንፈስ ነው። በጥድፊያ ውስጥ፣ በውጥረት ውስጥ የነርቭ ስርአታችን የሚሰራበትን አሰራር ተረጋግቶ ወደሚያደርገው ሁለቱም አሉንና በትንፋሽ ወደዛ መመለስ እንችላለን ነው እያሉ በቃ ልክ መሪ እንደማዞር ማለት ነው ነው አንዳንዴ ቀናችን በጣም ውጥርጥር ብሎ አለም ድፍት ያለች በምትመስልበት ጊዜ ጭንቀት በሚበዛበት ጊዜ በዛ ሰዓት አንድ ትልቅ ሀብት ያለን ሰውነታችን ውስጥ ይህንን ረጋ ያለውን ነገር በዲማንድ ማምጣት እንችላለን እሱን ልናደርግ የምንችለው በትንፋሻችን ብቻ ነው ሰው ዶክተር ሰላም መላልሰን አንዱን ጥያቄ እንድናይ ይፈልጋል። እንደው ሌሎች ተያያዥ ጉዳዮችን እንዲያነሱልኝ ይፈልጋለሁ። በወትሮ ቀደም ብለን እንዳነሳ ነው በቀን ውስጥ በርካታ ጊዜያት እንተነፍሳለን እና የእኛ ከሆነ ደግሞ ያ ያመጣው ጉድለት አይታየንም፣ አይታወቅንም። አሁን እርሶ እንደሚሉት አተነፋፈሳችን ብቻ በመቀየር የጤናችን ሁኔታ ዘለቄታ ያላቸውን ነገሮች የውስጣችንን አሰራር፣ ስሜታችንን፣ ጊዜያዊውን ርቀት ያለውን ይህም ሁሉ የምንቀይርበትን ነገር እንዴት እንረዳው? አንድ ሰው ቅድም ያተነፋፈሱን ጥልቀት ባሳዩት ውስጥ መረዳት ይቻላል። እሱ አንዱ ነገር ነው። ግን አብረው የሚዛመዱ እንቅስቃሴዎችም ገልጠዋል። ለምሳሌ አንድ ሰው በዛች አስር ደቂቃ ውስጥ እንዲህ እንዲህ እንዲህ ቢያደርግ ብለን የምንዘረዝራቸው ነገሮች አሉ፣ ካተነፋፈሱ ጋር የሚዛመዱ ይህንን የአስር ስርዓቶች በደንብ ለመረዳት የምናስተምረው ትምህርት አለ። ለምንድን ነው የምናደርገው ከሚለው ለምሳሌ እንደዚህ ጥልቅ ያለ አየር መሳብ ምን እያደረገ ነው ሰውነታችን ላይ ብለን እንላለን። አለመተንፈሳችን ምን እያደረገ ነው? አሁን እንደዚህ የምትለዋ ትንፋሽ ሰውነታችንን በጣም አሲዲክ ያደርገዋል። ሰውነታችን ደግሞ አሲዲክ በሚሆንበት ጊዜ ደም ስሮቹ ይኮማተራሉ። ደም ስሮቹ ሲኮማተሩ የደም ግፊቱ ይጨምር። የደማችን አሲዲክ መሆን የብዙ በሽታዎች መነሻ እሱ ነው። ካንሰርን ያህል የሴል እክል በጣም በአሲዲክ በሆነ የደም ሁኔታ ውስጥ ነው የሚፈጠረው። ሰው በደንብ መተንፈስ ማለት የሰውነታችንን አሲድ መቀነስ ማለት ነው። ደም ስራችንን ሪላክስ እንዲያደርግ ቬዞ ዳይሌት እንዲያደርግ ብለድ ፕሬሸሩን እንዲቀንስ ያደርገዋል እና ምክንያቶቹን ማወቅ በጣም ወሳኝ ከሱ ደግሞ ባሻገር ቅድም ያልነው ሃርት ብሬን ኮሄረንስ የሚባለው ወይንም ደግሞ ልብና ጭንቅላታችንን ማገናኘት የሚለው አሁን ሳይንስ ርቆ ርቆ ደርሶበት አራት ስሜቶች ናቸው ብሎ ይለናል እሱን የምናገናኝበት አንደኛው በጣም ዋና የሆነው ግራቲቲዩድ ምስጋና ነው። አንድ ሰው ትንፋሹን ልብ ብሎ በምስጋና ውስጥ መሆን ሲችል፣ በኮምፓሽን ውስጥ በርህራሄ ውስጥ መሆን ሲችል፣ ለሶስት ደቂቃ በምስጋና ውስጥ የሆነ ሰው ላያመሰገነ ማለት ሆነው ማመስገን ማመስገን በምንም ሊሆን ይችላል። በነገራችን ላይ የፈጣሪ ሊሆን ይችላል፣ ሰው ሊሆን ይችላል፣ አገር ሊሆን ይችላል፣ ኤኒቲንግ ግን ምስጋና የሚለው ነገር ለሶስት ደቂቃ በንደዛ አተነፋፈስ ውስጥ ሆኖ ቢቆይ ይላሉ። ይሄ ደግሞ በኮቪድ የተጠና ጥናት ነው። የሚገርምህ ለሶስት ደቂቃ እንደሱ ቢያደርግ አንድ ሰው የበሽታ የመከላከሉን ኃይል በጣም ይጨምራል። ደሞን ሶስት ደቂቃ በምስጋና ቆይቶ አንድ ሰው ደሞን ቀተን ብንመረምር በሽታ የመከላከሉ ኃይል ይጨምራል። ከዛ ባሻገር ክሪኤቲቭ መሆን ይችላል ይላሉ የፈጠራሁን በጣም ፈጠራ ስራ ላይ የሚሰሩ ሰዎች በጣም በጥሞና ሆነው በደንብ አየር ስበው ተንፍሰው ምስጋና ውስጥ ቢቆዩ የመፍጠር ኃይላቸው ይጨምራል እና አሁን አስር ለጤና ውስጥ እያደረግን ያለ ነው። ምንድን ነው? ስራ ገበታ ላይ ላሉ ሰዎች ለሁላችን፣ በእንደዚህ አይነት መንፈስ ብንጀምረው አንደኛ ትንፋሻችንን ማሰባችን የተሻለ ጤነኛ መሆናችን፣ ንቁ መሆናችን፣ ብቁ መሆናችን፣ ለስራ መዘጋጀታችን፣ ማይንድፉል መሆናችን፣ ከልባችን መሆናችን ድንቅ የሆነ የስራ ቀን ይኖረናል። ከልቡ የሆነ ሐኪም ቢኖርህ ደስ አይልም? ከልቡ የሆነ ዳኛ ሁሉም ቦታ በዛ ሰዓትና ጊዜ ውስጥ በትኩረት ማድረግ የሚያስችለውን ምናልባትም በተሻለ መረዳትም የሚያስችል ሁኔታ ውስጥ ያኖረንና እነኝህን ሁለት ሶስት ነገሮች ያያያዟቸውን በዚህ ሰዓት ለሚከታተሉ አድማጭ ተመልካቾቻችን ቀረብ ለማድረግ የምስጋናን ጉዳይ አንስተዋል። ከልብ መሆንን ከቀልብ መሆንን አንስተዋል። በአተነፋፈሳችን የሚገለጠውን ነገር አንስተዋል። እነኝህ ቀደም ሲል የምስራቁ ዓለም ፍልስፍና ሃይማኖታዊ እንቅስቃሴዎች ጋር ተዛምደው ነው የሚታወቁት። አሁን ወደ ምዕራቡ ዓለም እንደው ገፋ እያደረጉ በሳይንሱም ብቅ እያሉ መታየት ጀመሩ እንጂ የቀደመ ስር የሰደደ የምስራቁ ዓለም ባህል ውስጥ ያለ ነው። በሳይንስ ግን ምን ያህል ነው አሁን ይሄ ሀሳብ ቀላል መሆኑም ዘወትር ከምናደርጋቸው ወይም ደግሞ ቸል ካልናቸው ነገሮች ጋር መያያዙ ክብደቱንና እርስዎ የገለጹትን ያህል ትልቁን ዋጋ እንድንረዳ አያደርገንምና ምንድን ነው ሳይንሳዊ መሰረቱ? ሳይንሳዊ መሰረቱ አሁን በጣም እየሰፋ ነው። እንደው ይህንን ነገር በደንብ ጠልቆ ማየት ለሚፈልግ ሰው ሃርትማት ኢንስቲትዩት የሚባል ከሰላሳ ዓመት በላይ ይህንን ጥናት ሳይንቲፊክ የሆነውን ሰው ልጅ ጤናው ላይ ምን አይነት ኢፌክት እንደሚያመጣ ልቡና ጭንቅላቱን ማገናኘት በሚለው ያጠኑት ሰፊ ነገር አለ። እሰዬ ሳይንስ ማጥናቱ ደግ ነው። የሚገርም እኮ በእኛ ባህል እኮ ይሄ ነገር አዲስ አይደለም። እስቲ መለስ ስንበልና ተመልከተው አባቶች ጽሞና ይሻለሁ ብለው የሚያደርጉበት ጊዜ አለ፣ ገዳም ውስጥ ይሆናል። በሌላም ሃይማኖት ውስጥ እንዲህ አይነት የጸሎት የምስጋና ውስጥ ያሉ ሰዎች ልብ ብለን ስናያቸው፣ እንደው ዝም ብለን ለእይታ እንኳን ቆሎ እየበሉ ከርመው ጸዳላቸው ሲያበራ የምትናይበት ጊዜ ነበረ የተለየ እውቀት ውዝደም ምስጢር የህይወት ምስጢር የሚናገሩበት ነበረ። እና መለስ ብለን የራሳችንንም እስቲ እንመልከተው እላለሁ እና በዚህ አጋጣሚ ፓራዳይም ሽፍት እንዴት እንደ ብለን እንደምንለው አላቅም። አንዳንድ ነገሮች ይሄንበት መንገድ ኧረ እያስኬደን አይደለም፣ ሌላውም አገር እየከሰረበት የሆነውን ነገር እስቲ መለስ ብለን እንለውጠው፣ ከልባችን እንሆን እንደዚህ ቀላል ቀላል ነገሮች ላይ ብናተኩር መልስ የሆነ ሊሆን ለሀገራችን ለህዝባችን። በዚህ አጋጣሚ አንድ ተረት ልንገርህ። ምን ይባላል? ሁለት ጓደኛሞች ናቸው አሉ አብረው አብረው መንገድ ጀምረው አንደኛው የቤቱ ቁልፍ ይጠፋበታል። የቤቱ ቁልፍ የጠፋበትና በጣም ያዝናልና፣ ወንድሜ እባክህን ይህን ቁልፍ አፋልገኝ ይለዋል። እሺ ብሎ ይፈልጋሉ ይፈልጋሉ ይፈልጋሉ፣ በፍጹም ሊያገኙት አልቻሉም። እና አፋላጊው ምን አለ እንደው እባክህ ወዳጄ ይሄንን ቁልፍ የጣልከው እዚህ ጋር ነው እንዴ? ይለዋል አይ የጣልኩትማ እዛ ጨለማው ጋ ነው፣ እዚህ ግን ብርሃን ስላለ እዚህ ጋ እናገኘዋለን ብዬ ነው። በጠፋበት ቦታም ባይሆን ብርሃኑ ወዳለበት መጥተዋል እዛን ፈልግ ብለው አሉ ይባላል። እና ምን ማለቴ ነው? ብዙ ጊዜ የጠፋብን ነገር ጨለማ ውስጥ ነው ወይ እስቲ ቤዚክ የሆነ ነገር ጋር እንመለስ። የግድ የግድ መብራቱ ጋር ብቻ መፈለግ የለብንም ለማለት ፈልጌ ነውና። እና አንዳንዴ ይሄ የኢስተርንና የወስተርን ፍልስፍናዎች ቢያጓትቱንም እስቲ እንመለስኛ የራሳቸው ጭን ለማውቃ አራቱም ያሉ ይመስላል። ምንም እንኳን ቀደም ብዬ እንዳነሳውት የምስራቁ ፍልስፍና የተጻፈበት ብዙ የተነገረበት በተለይ እንደ ፍልስፍና አቅጣጫ ተደርጎ የተከተሉት፣ ይሁን እንጂ ምስጋናውም አለ። በየትኛውም ሃይማኖት ዘርፍ ያሉ ሰዎች ያመሰግናሉ ፈጣሪያቸውን፣ ወይ ጥሩ ያደረገላቸውን ሰው ወይ መልካም ነው ያሉትን። ጥሞናው አለ እንግዲህ ምን ያህል የዕለት ተዕለት ጉዳይ ያደርጉታል። መንፈሳዊ ህይወት ውስጥ ያሉት ዋና ነገራቸው ይሆናል እንዳሉት ሁሉ እንግዲህ ያተነፋፈሱም ነገር መላመድ የሚቻል ነው። ይህን ጥያቄ አሁንም ወደ ሌላ ርዕስ ከመሻገሬ በፊት ብዙ ውጥረት ያለበት ሀገር ነው። አሁንም የኢትዮጵያን ጉዳይ ስናወራ ከእለት ወደ እለት እየባሰ ብዙ የተደራረቡ ችግሮች ያሉበት ነው። ለዚህ አይነት ሩቅ ለሚመስል ሀሳብ ጊዜም ቦታም የማይሰጥበት ሁኔታ አለ። በአንጻሩ ደግሞ መረዳት የሚችለውም ይሄው ውጥረት ውስጥ ያለ ሰው ሊሆን ይችላል። እሱን እንዴት እናዛምደዋለን? አንድ ሰው እኔ በጣም ብዙ የሚያሳስቡኝ ብዙ ነገሮች አሉ። የዕለት ኑሮዬን፣ ህይወቴን፣ ሰላም ሞጥቼ መግባቴን የማላውቅበት ሁኔታ ውስጥ ሆኜ ይሄ እንደ አጉል ቅንጦት ነው ብሎ ሊያስብ ይችላል። እርስዎ ደግሞ የለም፣ ይሄ የከፋ ውጥረት ውስጥ ያለ ሰው የሚያስፈልገው ነው፣ ለእሱ ነው እንደውም የሚያስፈልገው ይሉናል። እንዴት ቀረብ ያደርጉለታል? ይህን ጥያቄ ለሚያነሳ ሰው ትክክለኛው የሚያስፈልገው እንደውም አሁን እኛንን ይሄ የሚያስፈልገን ይሄ ውጥረት ያለብን እንግዲህ መለስ ብዬ ሌላ ተረት ላወራህ ነው። አንድ ሰው አሉ በጣም በደነዘ መጋዝ ትልቅ እንጨት ሊቆርጥ ይገዘግዛል አሉ እና አንድ መንገደኛ አየውና፣ ወንድሜ ምን ነው ይሄ መጋዝ እኮ ደንዟል፣ ቆም ብለህ ብት ስለው ቢለው አይ እኔ እኮ ጊዜ የለኝም ጊዜ ስለሌለኝ ለምን ታቋርጠኛለህ ብሎ መገዝገዝ ጀመረ ይባላል። እና አንዳንድ ጊዜ መጋዛችንን መሳል ብዙ ያስቆርጠናል። ድንቅ ሆነን የተፈጠርን ነን። በቃ የመጀመሪያው መጀመሪያ ይሄ ማነን የምንለው ሰው መሆናችን ድንቅ የሆነን ነን እና ለብዙ መፍትሄ ሊሰጥ የሚችል እኛ ውስጥ ያለው ማንነት ነው ብዬ አምናለሁ እና ለሱ ቆም ብለን እናዳምጠው። ከምንም ችግር የበለጠ ሊያወጣን የሚችል እሱ ነው እና እሱ ደግሞ ትንፋሻችን ነው። የሚገርምህ ይመስላል፣ ቅንጦት ይመስላል አይደለም። እንደው እህቴ፣ ወንድሜ ቢቸግርሽ፣ ቢቸግርህ መጀመሪያ እስቲ ከልብህ ምከር፣ ከልብህ ምከር። ዘጠና ሰባት ፐርሰንት ፍርሃ እግዚአብሔር አለን የምንል ሰዎች ነን አገራችን እና በምንም ሃይማኖት ውስጥ ሆነን በአምሳሉ ተፈጠርን የምንለው ሰዎች እሱ በቂ ነው። በቃ እሱ በቂ ነው። ከቁሱ በፊት እሱ በቂ ነው። እሱ ነው ሊያሻግረን የሚችለውና ግድ የለም ሞክረው ነው የምለው ሞክሬው ነው የምለው። መልካም ዶክተር ሰላም አክሊሉ እዚህ ስቱዲያችን ብቅ ብለው በዚህ ጉዳይ ለመወያየት አዲሱን ዘመቻችሁንም በቅጡ ለማስተዋወቅ ስለተገኘው ከልብ አመሰግናለሁ። እግዜር ስጥልኝ። ቴንኪው አድማጮች ከዶክተር ሰላም ጋር የጀምርነውም ነው ወግ አልተቋጨም። ሙሉን ውይይታችንን በድረገጻችንና በማህበራዊ ትስስር ገጾቻችን ላይ እናኖራለን። ክቡራትና ክቡራን የራዲዮ መጽሔት ተከታታዮች በፕሮግራማችን በተስተናገዱት ርዕሰ ጉዳዮች ዙሪያ ያላችሁን አስተያየት በጽሁፍም ሆነ በድምፅ እንዳመቻችሁ ላኩልን። ለምሽቱ ያልነውን ታዲያ በዚሁ ማብቃታችን ነው አሁን የቀረን የአሜሪካ ድምፅ ራዲዮ የአማርኛ አገልግሎት ዘወትር በየዕለቱ ከምሽቱ ሶስት ሰዓት እስከ አራት ሰዓት በ22፣ 25 እና 31 ሜትር ባንዶች እንዲሁም በኢትዮ ሰዓት የሚያሰማውን የአንድ ሰዓት ዝግጅቱን እዚህ ላይ አበቃ። ነገ ሰኞ ከምሽቱ ሶስት ሰዓት ላይ በመደበኛው ስርጭታችን መልሰን እስከምንገናኝ የራዲዮ መጽሔት አዘጋጅና አቅራቢዎች አሉላ ከበደና ቆንጅት ታዬ ነን። ለአሁኑ በዚሁ ተሰናበትን። ሰላም በደህና ደሩ።